የወባ በሽታ በወረርሽኝ መልክ ሊከሰት የሚችል በተለይ በሞቃታማ አካባቢዎች በርካቶችን ለህልፈተ ህይወት የሚዳርግ የህብረተሰብ የጤና ችግር ነው። እንዳለም አቀፉ የጤና ድርጅት ዘገባ ከጎርጎረሳዊው 2001 እስከ 2015 ባለው ጊዜ ውስጥ ብቻ በዚሁ በሽታ ሳቢያ የ6.8 ሚሊዮን ሰዎች ሞት ተመዝግቧል። ከዚህም ውስጥ ቀዳሚውን ቁጥር የሚይዘው ከአምስት ዓመት ዕድሜ በታች አሉና ከሰሃራ በታች የሚገኙ የአፍሪካ ሀገራት ህጻናት መሆናቸው ተመልክቷል። በኢትዮጵያ የአሜሪካ ጉዳይ ፈጻሚ የሆኑት ፒተር ብሩክማን ሰሞኑን ባወጡት ጽሁፍ ግን የዩኤስ አሜሪካ መንግስት በተለያዩ የረዴት ድርጅቶቹ አማካኝነት በወባ መከላከልና መቆጣጠር ስራ ላይ እገዛ ከሚያደርግላቸው አስራ ዘጠኝ ከሰሐራ በታች ከሚገኙ የአፍሪካ ሀገራት መካከል በኢትዮጵያ በበሽታው የሚደርሰው የህፃናት ሞት ቁጥር መቀነሱ ተገልጿል። በወባ በሽታ ቁጥጥር ላይ የተገኘው ውጤት የህፃናትን ሞት ከመቀነስ ባሻገር ድህነትን ለመቀነስና የትምህርት ሁኔታን ለማሻሻል ጠቀሜታው የጎላ መሆኑም በጽሁፉ ተመልክቷል። ጉዳዩን በተመለከተ ዶቸቬለ ያነጋገራቸው በኢትዮጵያ የጤና ጥበቃ ሚኒስቴር የአገር አቀፍ የወባ መከላከልና መቆጣጠር አስተባባሪ ወይዘሮ ህይወት ሰለሞን እንደተናገሩት የወባ በሽታ በሀገሪቱ ዋነኛ የጤና ችግር እንደነበረ ጠቁመው ባለፉት አስር አመታት ግን በሀገር አቀፍ ደረጃ በወረርሽኝ መልክ አልተከሰተም ብለዋል። በዚሁ በሽታ ሳቢያ ይደርስ የነበረው የህመምና የሞት መጠንም በእጅጉ ቀንሷል ሲሉ አስረድተዋል። ከአምስት ህጻናት ላይ በምንሄድበት ጊዜ በወባ ምክንያት ሲደርስ የነበረው ህመምና ሞት በከፍተኛ ሁኔታ መቀነሱን ያሳያል። ተመሳሳይ የዓለም የጤና ድርጅት ጋር በመቀናጀት በሰራ ጥናት እንዲሁም ደግሞ የፕሬዚደንሻል ማሌሪያ ኢኒሽቲቭ ወይም ፒ ኤም አይ የሚባለው በወባ ላይ የሚሰራ አጋር ጋር ቀረበው እድሜያቸው ከአምስት ዓመት በታች ከሆኑ ህጻናት ውስጥ በቁጥር ሰማንያ አንድ በመቶ የበሽታ ቁጥር እና ሰባ ሶስት በመቶ ደግሞ ሞት መቀነሱን ሪፖርቱ አመላክቷል። በኢትዮጵያ ቀደም ባሉት አመታት እድሜያቸው ከአምስት ዓመት በታች ያሉ ህጻናት ከአጠቃላይ የሞት መጠን ውስጥ ሀያ በመቶ በወባ በሽታ የሚከሰት ሲሆን በአሁኑ ወቅት ግን ሶስት በመቶ ብቻ መሆኑን አስተባባሪዋ ተናግረዋል። በአዋቂዎች ዘንድም የሞትና የህመም መጠን ስልሳ በመቶ የቀነሰ ሲሆን በአጠቃላይ በወባ ሳቢያ ባለፉት ዓመታት በየዓመቱ ይመዘገብ የነበረው እስከ አንድ ሺ አምስት መቶ የሚደርስ የሞት ቁጥር በአሁኑ ወቅት ቁጥሩ ወደ አምስት መቶ ዝቅ ማለቱ ተገልጿል። በተገኘው ውጤት ሳቢያም በዓለም አቀፉ የጤና ድርጅት ዘንድ በ በኢትዮጵያ በከፍተኛ መጠን ህመምና ሞት ከሚያደርሱ አስር በሽታዎች ዝርዝር ውስጥ የወባ በሽታ መሰረዙ ተብራርቷል። በሽታውን ለመከላከልና ለመቆጣጠርም የዓለም አቀፉ የጤና ድርጅት ባስቀመጠው ስልት መሰረት የሀገሪቱ መንግስት ከአጋር የረድኤት ድርጅቶችና ከህብረተሰቡ ጋር ባደረገው ርብርብ ውጤቱ መገኘቱን ወይዘሮ ህይወት አመልክተዋል። ቅድም መነሻ የተለያዩ ስልቶችን ነቅፋለች። ሀገሪቱ የዓለም የጤና ድርጅት ባስቀመጠው መሰረት የወባ በሽታን ለመከላከል ተብሎ የተቀመጡ ስልቶች አሉ። ያ ማለትም እንግዲህ የትንኝ ብሻን ማለትም በሽታው በወባ ተላላፊ ትንኝ አማካኝነት ስለሆነ የሚከሰተው ያንን ለማቋረጥ የሚረዱ የተለያዩ ስልቶች አሉ፣ እንደ መኝታ አጎበር፣ እንዲሁም ደግሞ በተመረጡ ቦታዎች ላይ የቤት ውስጥ የኬሚካል ደረጃ ይካሄዳል። በሌላ በኩል ደግሞ የወባ ትንኝ መራቢያ የሆኑ ቦታዎች ላይ እነዛን ቦታዎች በመለየት ለወባ ትንኝ መራቢያ ምቹ እንዳይሆኑ የማድረግ ስራ ይሰራል። እንግዲህ ይሄ ሲሰራ የጤና ጥበቃ ሚኒስቴር ብቻውን አይደለም የሚያከናውነው ህብረተሰቡም፣ እንዲሁም ደግሞ በወባ ላይ የሚሰሩ የተለያዩ አጋር ድርጅቶች ተሳቶ እንዳለ ለመግለጽ ወዳለሁም። በኢትዮጵያ የበሽታው ቁጥጥር አበረታች ነው ቢባልም አሁንም ድረስ በዓለም ላይ በየሁለት ደቂቃው አንድ ህጻን በወባ በሽታ ህይወቱን እንደሚያጣ የዓለም አቀፉ የጤና ድርጅት ዘገባ ያመለክታል። በበሽታው ከሚደርሰው አጠቃ በኋላ የሞት መጠን ውስጥም ከሰሃራ በታች የሚገኙ የአፍሪካ ህጻናት ቁጥር ቀዳሚ ነው ተብሏል።